ለስድስት ወራት የሚቆየው የአስቸኳይ ጊዜ አዋጅ በኢትዮጵያ ከታወጀ አንድ ወር ሊሞላው ጥቂት ቀናት ቀርተዋል። የአዋጁን ይፋ መደረግ ተከትሎም ሰዎች ከየቦታው እየተለቀሙ እንደሚታሰሩ የተቃዋሚ ፓርቲ መሪዎችና የሰብአዊ መብት ተሟጋቾች ጭምር ሲነገር ቆይቷል። የአሜሪካ ድምጽ ያነጋገራቸው በምስራቅ ሸዋ ዞን በቦሰት ወረዳ የሚገኙ አንዲት እናት አንድ ልጃቸው እንደተገደለ ተገደለ ሁለቱ እንደታሰሩና አንዱ በእጅጉ መደብደቡን ይናገራሉ። የኦሮምኛ ቋንቋ ዝግጅት ባልደረባችን ጃለኔ ገመዳ ያጠናቀረችውን ዘገባ ጽዮን ግርማ ታቀርባለች። ወይዘሮ ሎሚ ዋቀዮ በምስራቅ ሸዋ ዞን በውሰት ወረዳ ቆምቤ ጉግሳ ሰፈር ነዋሪ እንደሆኑ ይናገራሉ። የ65 ዓመት አዛውንት ናቸው። ባለቤታቸው ደግሞ የ74 ዓመት አዛውንት መሆናቸውን ገልጸውልናል። እንደ ወይዘሮ ሎሚ ገለጻ አራት ልጆች ነበሯቸው። አቢቲ ደቻሳ የተባለ አርሶ አደር ስራ ፍለጋ ወደ አዳማ የሄደ፣ ደሜ የተባለ ሌላ ወጣት፣ እንደዚሁም ደግሞ ንጉሴና አንድ ሌላ ታናሽም ልጅ ነበራቸው። አሁን ደሜና ንጉሴ መታሰራቸውን ሰምተዋል። ንጉሴ የታሰረው ወለንጭቲ ነው ብሎ ሰው እንደነገራቸው ይናገራሉ። አንደኛው ልጃቸው የት እንደታሰረ አያውቁም። የሰላሳ ዓመቱ ወጣት አቢቲ ደቻሳ ለስብሰባ ይፈለጋል ተብሎ ከተወሰደበት ጥቅምት አስራ ሁለት ቀን ሁለት ሺህ ዘጠኝ አመተ ምህረት አስክሬን እንደመጣላቸው ይናገራሉ። አንዱን ልጄን በሞት አጣሁ። አሁን አንድ ሰው አብሮኝ ቤት ውስጥ የለም። ቤቴ ኦና ሆኗል። ደካማ ነኝ። እኔ የልጄን አስከሬን በመኪና ከበው አምጥተው ነው የሰጡኝ። ወይዘሮ ሎሚ ልጄን እንፈልጋሃለን ብለው ወስደው እንዴት እንደገደሉት ሳላውቅ አስክሬኑን ተቀብዬ ቀብሬ ያለው ይላሉ። ቀብሩም እሑድ ጥቅምት 13 ቀን 2009 ዓ.ም ተመረተ መፈጸሙን ይገልጻሉ። ልጄ ነበረ የሚያግዘኝ ጎበዝ ገበሬም ነበር። ረዳቴን ነው ያጣሁት። ጨለመብኝ። የልጄን አስክሬን በማዳበሪያ ጠቅልለው ነበር ያመጡልኝ። ሰውነቱ ተበላሽቷል። ባፍና ባፍንጫው ደም ፈሶታል። የልጃቸው አስክሬን ሳጥን ውስጥ ከመግባቱ በፊት እንደ ተመለከቱ የሚናገሩት ወይዘሮ ሎሜ አራተኛ ልጃቸው በደረሰበት ድብደባ ሰውነቱ በመዛሉ በአሁኑ ሰዓት ጸበል እያመላለሱ እያስጠመቁት እንደሚገኙ ይገልጻሉ። ከእንግዲህ የሞተ ሞቷል፣ አይመለስም። መለስም እባካችሁ ያሉትን ልጆቼን ልቀቁልኝ። የተበታተኑት ልጆቼን ወደ ቤት መልሱልኝ። ልጆቼን አጥቼ ዓይኔ ጠፋ። ተራራ የተናደብኝ ያህል ነው የሚሰማኝ። አደራ እባካችሁ ልጆቼን መልሱልኝ። በጉዳዩ ላይ ምላሽ ለማግኘት የቦሴት ወረዳ አስተዳዳሪ አቶ አሊፎ ጅራ እንዲሁም የቦሴት ፖሊስ ጽሕፈት ቤት ኃላፊ ኮማንደር ቦጋለ ጋር ደውለን ስልኩ ከተነሳና ከየት እንደተደወለ ከሰሙ በኋላ ስልኩ ተዘግቷል። ወደ ወረዳው ምክትል አስተዳዳሪ አቶ መሀመድ ሁሴን ጋር ደውለን ስለ ሁኔታው ጠይቀናቸው ናቸው ነበር የሮ አማካ ረረኮን አካፊ እንጅሩ ነገኛ አማካ የሮ ጀልቀባ ሰንኬ ሰት ቱሬሰናቲን አማ ባኤ በአሁኑ ሰዓት እንዲህ አይነት ችግር የለም። ይህን በተመለከተ የደረሰን ሪፖርት የለም ተመልሰን ለማየት እንሞክራለን ብለዋል። እናት ልጄ ሞተ ብላ እንዲህ አልቅሳ በውሸት ትናገራለች ወይ በሚል የተጠየቁት አቶ መሀመድ ምንም ያገኙት መረጃ እንደሌለ ተናግረዋል። በተያያዘም በዚህ ወረዳ ነዋሪ የሆነና ስሙ እንዳይገለጽ የጠየቀ ወጣት እርሱ በሚኖርበት አካባቢ የሰዎችን ቤት ከቦ መተኮስ፣ ሰዎችን በደቦ ሰብስቦ ማሰር፣ በተለይም ወጣቶችን በአንድ ላይ ሰብስቦ ወደማይታወቅ ስፍራ መውሰድ የተለመደ እንደሆነ ይናገራል። በምሳሌነትም አቶ አብዲሳ ሹሙ የተባሉን ግለሰብ ጠቅሶ ጎረቤቴ ስለሆኑ ባይናይቻለሁ ይላል። ይህን ግለሰብ ለመያዝ የመጡ ታጣቂዎች እርሱ ሲያመልጥ ባለቤቱን ተኩሰው እንደ መቷትና የአካባቢው ሰው ሆስፒታል ወስዶ ህይወቷን እንዳተረፈ ተናግሯል። ወጣቶች እየተወሰዱ ይታሰራሉ። የት ይታሰሩ? እንዴት ይሆኑ ይሙቱ ይኑሩ እንኳን የምናውቀው ነገር የለም ይላል ምክትል አስተዳዳሪው አቶ መሐመድ፣ ሰላምና መረጋጋት ለማምጣት ችግር ፈጣሪ የሆኑ ሰዎችን ወደ ሕግ ፊት እናቀርባቸዋለን ብለዋል። የሞተውን ወጣት በተመለከተ በተመለከተና ድብደባውን በተመለከተ ግን የማውቀው ነገር የለም ሲሉ ምላሽ ሰጥተዋል።